የወጣቶች ዓለም። እስካሁን ባለው መረጃ መሰረት ቻይና ውስጥ 636 ሰዎች በኮሮና ቫይረስ ሞተዋል፣ 3400 የሚሆኑ ደግሞ ተይዘዋል። ዛህራ አብዱል ሃዲ በቻይና ውሃን ከተማ የሚገኘው የኢትዮጵያ ተማሪዎች ሕብረት ሊቀመንበር ናት። ዛህራ ባለፈው ሳምንት ቻይና በተለይም ውሃን ከተማ የሚገኙ ተማሪዎች ያሉበትን ሁኔታና ወደ ሀገራቸው መመለስ እንደሚፈልጉ ይህንንም ደግሞ ለኢትዮጵያ ኤምባሲ ጥያቄ እንዳስገቡ ገልጸሽልን ነበረ። ከዛን ጊዜ አንስቶ ምን አዲስ ነገር አለ? እውነት ነው። አሁን ያነሳሻቸው ነጥቦች ትክክል ናቸው። ባለፈው ለኤምባሲ ካቀረብን ወዲህ ጥያቄያችንን በተመለከተ እንደውም አጋዥ ይሆናል ብለን ከሁለት ቀን በኋላ በድጋሚ ሌላ ደብዳቤ አቅርበናል። ደብዳቤው በዋናነት ምን ያህል ተማሪው የዚህ ፍላጎት የቫኩዌሽን ፍላጎት አለው የሚለውን በደንብ የሚያሳይ ዝርዝር መጠየቅ አዘጋጅተን ተማሪው ሞልቶ ይሄንን አቅርበናል። ምናልባት ጥያቄው ላይ ግልጽ እንዲሆን ውሀን ውስጥ አሉ ብለን ከምናስባቸው ተማሪዎች ውስጥ ኦልሞስት ዘጠና አምስት ፐርሰንቱ ወደ ሀገር ቤት መሄድ እንደሚፈልግ አናሊሲሱን ሰርተናል። ከዚህ ውስጥ አርባ አንድ ፐርሰንቱ መንግስት ወጪውን ሸፍኖ ወደ ሀገር ቤት ይሰደን፣ ሀምሳ አራት ፐርሰንቱ ደግሞ መንግስት ወጪውን ባይችል እንኳን በራሳችን ወጪ ወደ ሀገራችን እንድንሄድ እንፈልጋለን። ቀሪዎቹ ደግሞ አምስት ፐርሰንት ወይም አስራ ሶስት ሰዎች አይ እዚሁ መቆየት እንፈልጋለን የሚል መጠይቅ አስሞልተን ይህንን ደብዳቤ አስደግፈን እንዲያግዛችሁ ብለን ልከናል ለኤምባሲው። ከዚህ በኋላ ከኤምባሲው የደረሰን እንግዲህ ኦፊሻል የሆነ ምላሽ የለም። ነገር ግን በተለያየ መንገድ ከቆንስላ ጽሕፈት ቤቱን ከኤምባሲውም ስንነጋገር አዲስ አበባም ልከናል የእናንተን መረጃ አጠናክረን ነገር ግን ከአዲስ አበባ ምላሽ እየጠበቅን ነው የሚል ነው። በዚህ ሂደት ውስጥ ቆይተናል። እንዳጋጣሚ ሆኖ የዛሬ ሁለት ቀን አካባቢ ከውጭ ጉዳይ ሚኒስትርም ተደውሎልን ነበረ። ተደውሎልን ተመሳሳይ ጥያቄ ሊጠየቅ ነው ተመሳሳይ ምላሽ ሰጠን። መረጃውን እንደ አዲስ ተናግረናል። ለነሱ ያው ውሳኔያችን እናሳውቃችኋለን ነው። በዚህ መሀል ውስጥ ፖዘቲቭ የሆነ ለምሳሌ ተዘጋጁ፣ ወደ ሀገር ቤት ትሄዳላችሁ የሚልም ምላሽ አልተሰጠንም ክሊር የሆነ አይ አትሄዱም፣ እዚሁ ትቆያላችሁ፣ ስለዚህ ራሳችሁን በዚህ መንገድ ጠብቁ የሚልም ምላሽ አትሰጠንም። ስለዚህ አሁን ክሊር የሆነ ምላሽ የለም። በዚህ ሂደት ውስጥ ተማሪው የምግብ አቅርቦት ችግር አሁንም ያነሳል። ይህንን ለመፍታት ከቆንስላ ጽሕፈት ቤቱ ጋር በተደጋጋሚ በየቀኑ ኮንታክት እናደርጋለን። እነሱ የሚመለከተውን እያገኙ ምላሽ ይሰጡናል። ነገር ግን ተማሪዎቹን ላይ ያለው ለውጥ እምብዛም ነው የሚያስብል ነው። በተለይ አንዳንድ ዩኒቨርሲቲዎች ላይ አሁንም የምግብ አቅርቦት ችግር አለ። ተማሪዎቹ ችግር የሙቀት መለኪያም እስካሁን ፕሮግረሲቭሊ ወይም በተከታታይ ክትትል አይደረግላቸውም። የጭንብል አቅርቦት ያለበት አንዳንድ አካባቢ ችግር አለ። አንዳንድ ዩኒቨርሲቲ ደግሞ የምግብ አቅርቦቱ ተሻሽሎ በቀን ሶስት ጊዜ ምግብ የሚቀርብበት ሁኔታ ሁሉ አለ። በዚህ ኤክስትሪም መሀል ውስጥ ነው እንግዲህ ያለ ነው እና ችግሩ ወደ ተሻለ ሄደ ወይም ደግሞ ነገሮች ወደ መስትሄ ሄዱ ሳይሆን እየተባባሱ ሄዱ ብለን ኮንክሉድ ማድረግ እንችላለን ማለት ነው። ቀደም ሲል እንዳልሽው በአሁኑ ሰዓት የራሳቸውን ቲኬት ከፍለው ወደ ኢትዮጵያ መመለስ የሚፈልጉ ተማሪዎች እንዳሉ ገልጸሽልኝ ነበረ። የኢትዮጵያ ኤርላይንስ ደግሞ እስካሁን ድረስ በረራውን አላቋረጠም። እንዳላቋረጠን የተናገረው ወደ አራት ቦታዎች ይመስለኛል ቻይና ውስጥ ይበራል እንበልና እነዚህ ተማሪዎች ወደ ኢትዮጵያ መመለስ ከፈለጉ ከከተማ የሚያስወጣቸዋለን። በጣም ጥሩ ጥያቄ ጠየቅሽኝ። አሁን የገለጽኩልሽ ዝርዝር ስናቀርብ ለኤምባሲው አርባ አንድ ፐርሰንቱ መንግስት ወጪ ይሸፍነው ይሰደን ይውሰደን፣ ሀምሳ አራቱ ደግሞ መንግስት ወጪው መሸፈን ቢያቅተው በራሳችን እንሄዳለን። ነገር ግን አስፈላጊውን የመውጫ መጓጓዣ ፍቃድ ከሚመለከታቸው አካላት እንዲያወጣልን እና እንዲያመቻችልን እንጠይቃለን የሚል ግልጽ ጥያቄ ያቀረብ ነው። መንግስት አልችልም እኔ ቢል እንኳን ተማሪው በራሱ እንዲወጣ የኤምባሲው ትብብር ያስፈልጋል። ከውሃን ወይም ከቻይና አድሚኒስትሬሽን ጋር መነጋገር እና እነገሌ ነገሌ የእኛ ሀገር ዜጎች ናቸው፣ ይሄ ይሄ ፓስፖርት አላቸው፣ ይውጡ የሚል ፍቃድ ያስፈልጋል። በራሳችን ገንዘብ ስላለን ብቻ ወደ ሀገር ቤት መሄድ አንችልም እና ይህንንም ጥያቄ ጭምር ነው ያቀረብነው እና አይችልም ማንም ሰው መንቀሳቀስ ያለ ኤምባሲው አስተዋጽኦ ማለት ነው። አንዳንድ አፍሪቃውያን ቻይና ውስጥ የሚገኙ ውሃን ከተማ ውስጥ የሚገኙ ተማሪዎች ከዶቼቬለ ጋ ባደረጉት ቃለ መጠይቅ እንደ ተናገሩት ከሆነ የገንዘብ ችግር እንዳለባቸው ነው። አንቺም ያው ብዙ ከኢትዮጵያ ተማሪዎች ጋር ግንኙነት ስራለሽ፣ እንደዚህ አይነት ችግር ገጥሟችኋል? ምግብ፣ የገንዘብ እጥረት አለብን ብሎ ኦፊሻሊ ኮሚኒቲው ላይ የጠየቀን አካል የለም። ነገር ግን ቅድም እንዳልኩሽ ዩኒቨርሲቲው ምግብ የማያቀርብባቸው ተማሪዎች ፋይናንሻል እጥረት ሊገጥማቸው እንደሚችል እንረዳለን። ኦፊሻሊ ባይጠይቁንም አንዳንድ ቦታም እንሰማለን፣ እንደዚሁ የገንዘብ መዋጮ እያደረግን ነው ለተማሪዎች የተቸገሩ አሉ እና የሚል ነገር እንሰማለን። ነገር ግን እስካሁን ኦፊሻሊ የገንዘብ እጥረት አለብኝ የሚል ሳይሆን የሚያቀርቡልን እንደ ኮሚኒቲ ዩኒቨርሲቲው ላይ እንደዚህ እንደዚህ ችግር አለብን እንደዚህ እንደዚህ ችግር አለብን ፍቱልን ነው እንጂ ገንዘብ ቸግሮናል ብሎ እስካሁን ያቀረበ ኦፊሻሊ ተማሪ የለም። ያ ማለት ችግሩ የለም ማለት ግን አይደለም። ምክንያቱም ፐርሰናሊ ላያቀርቡልን ይችላሉ ለእኛ ግን ውስጥ ለውስጥ እርስ በርሳቸው ደግሞ ለመተባበር ኮኦርዲኔሽኖች እየተካሄዱ አንዳንድ ዩኒቨርሲቲ ላይ ያሉ ሰዎች እንደውም እናግዛችሁ እያሉ እንደሆነ ግን ሰምቻለሁ። ሌላው እንደ ችግር የሚነሳው ደግሞ ከቤት አለመውጣት፣ ከሰው ጋር አለመገናኘት እንደሱ አይነት ችግሮች ይነሳሉ። እና ምን አይነት ጭንቀት ውስጥ ነው የሚገኙት? አዎ በጣም ያው ማንም ሰው ይረዳዋል ብዬ አስባለሁ። አይደለም አስራ አራት ቀን ወይም ከዛ በላይ ቤት ውስጥ ሁለት ሶስት ቀንም በተከታታይ መቆየት ይከብዳል እና ያነሳሉ። በጣም ስትረስፉል እንደሆኑ ይናገራሉ። ልክ ነው። ከምግቡም ከሕክምና አቅርቦቱም ከሌሎች አቅርቦቱም ችግር በተጨማሪ ኮንፋይንድ መሆኑ የፈጠረው ስትረስ አለ። እንደ ኮሚዩኒቲ እኛ ምን ልናደርግ የምንችለው እንግዲህ አይዟችሁ፣ በርቱ፣ ኤክሰርሳይዝ አድርጎ ሪክሬት አድርጎ እንዲህ እንዲህ ነው እያልን ያለ ነው። ግን ፐርሰናሊ ስታዩ በጣም አስጨናቂ ነው ሁኔታው በራሱ አይደለም። ከተማ ላይ መንቀሳቀስ ሱቅ የደርስክት መጪ ድረስ ስጋት ስላለ ስለሚያስፈራ ማለት ነው ቱ ጋር ቫይረሱ እንደሚይዝሽም አታገኝም እና ስትረስ እንደሚኖር እንገምታለን። እኛም ፐርሰናሊ ፌስ እያደረግ ነው ስለሆነ ማለት ነው ስትረስ ያመነጣው ነው ብለን እኛም የምንወስደው፣ አንዳንድ የሚታዩ ነገሮች አሉ። የዊቻት ግሩፕ አለን በጋራ የምንጠቀመው። እዛ ላይ ብዙ ተማሪዎች ብሶታቸውን ያነሳሉ። ምናልባትም ከስትረስ የመጣ እኛንም አኪዝ የማድረግ አይነት፣ አልተረዳችሁም፣ ችግራችን አላወቃችሁልንም፣ ኢንፎርሜሽን በአግባብ አታቀብሉም የሚል አይነት ሪፍሌክሽኖች አሉ። ይሄ ደግሞ ከምን እንደሚመጣ እናውቀዋለን ኮንፋይንድ ሆኖ ስትረስ ሆኖ እንዳልኩሽም ደግሞ አንዳንድ ቦታ ላይ በሚፈልጉት ደረጃ ምግብ አለማግኘት ሁኔታ አለ። ይሄ ይሄ የሚፈጥረው ስትረስ ውጤት መሆኑን እኛ በደንብ አንደርስታንድ እናደርገዋለን። እኛም ደግሞ የቻልነውን ያህል ከኤምባሲው ኮሚኒኬት ለማድረግ ኤምባሲውን ፑሽ ለማድረግ በተለይ ቆንስላ ጽሕፈት ቤቱ ጋር ዴይሊ ኮምፕሌን ነው የምናቀርበው። ስራችን ይሄ ነው የሚመስለው፣ በቃ በየቀኑ ኮምፕሌን፣ እዚህ ጋር እንዲችግር አለ፣ እዚህ ጋር እንዲችግር አለ፣ ፕሊስ ፍቱ እያልን እነሱም ጋር ኮምፕሌን እናደርጋለን። ውጤቱ ነው ይሄ ሁሉ ስትረስ፣ ይሄ ሁሉ ልፋት ማለት ነው። ፕሮግረሲቭ የሆነ ወይም ውጤታማ የሆነ ነገር ነው ብለን ግን ኮንክሉድ አናረግ። ምክንያቱም የተማሪው ዋና ዋና ጥያቄ ኢቫኩዌሽን ነው። በቃ ከዚህ እንውጣ፣ ዋቴቨር ሚዥር ተወስዶ ከዚህ እንውጣ ነው ያ ጥያቄ። እንግዲህ ከሆኗ ሰዓት ድረስ በአግባቡ አልተመለሰልንም። ያለውም ሁኔታ ቀን ከቀን እየተባባሰ እንደሄደ ነው የሚያሳየው የኮሮናን ቫይረስ አስጊነት ያሳሰቡት የመጀመሪያው ወጣት ቻይናዊ ሐኪም ሊ በሰላሳ አራት ዓመታቸው ዛሬ በዚሁ በሽታ መሞታቸው ተሰምቷል። በሽታውም የያዛቸው ከበሽተኞቻቸው እንደሆነ ተገልጿል። እንዲህ አይነት ዜናዎች ለመሆኑ እዛ ከእንደዚህ ትሰማላችሁ? የሀገሪቱ ሚዲያዎች ምንድን ነው የሚዘግቡት? በጣም ነው የምንሰማው ማለት ምንም አዲስ ዜና ሲኖር በቻይኒዝም ቢሆን ትራንስሌት አርገን እንሰማለን። ነገር ግን ሌላ ደግሞ እንግሊዝኛ ቨርዥን አፕሊኬሽኖች አሉ እነሱ ላይ ከማንም አይቀድመንም ወዲያው ነው የምናየው። እሱም ይመስለኛል የበለጠ ስትረስ እያደረገን ያለው ስቴዲዮ ፍራንክሊ አሁን ሰሞኑን ደግሞ አዲስ ኛ ስትረስ ያደረገን አንዱ ምንድን ነው ሆስፒታል እጥረት በመኖሩ ምክንያት ጂምናዚየሞች፣ አዳራሾች ሁሉ ወደ ሆስፒታል ድነት እየተቀየሩ ነው። እንግዲህ እስካሁን በሽታው የተያዘ ኢትዮጵያዊ ባይኖርም ይያዝስ ከዚህ በኋላ ምንድን ነው ጣፈንታው የሚለውን ነገር ደግሞ ያው ያሳያል ማለት ነው። ይሄ በራሱ በጣም በጣም ስትረስ እያደረገ ነው ብዬ አስባለሁ። እሺ ዘሀራ፣ በመጨረሻ ማለት የምትፈልጊው መልእክት ያለ መሰለኝ። አዎ ምንድን ነው አሁን ያለንበትን ሁኔታ እንግዲህ በተደጋጋሚ ልናሳውቅ ሞክረናል። ለኤምባሲውም ልናሳውቅ ሞክረናል። ኤምባሲውም ለመንግስት እንዳስተላለፈ ተነግሮናል። ነገር ግን ያለንበት ሁኔታ ከዚህ የባሰ ነገር እስኪመጣ ከሆነ እየተጠበቀ ያለው ትክክል አይደለም ለእኛ መፍትሄ ለመስጠት የሚችለው የመንግስት አካል አፋጣኝ ምላሽ ይስጥ። ከተማሪዎቹ ዘጠና አምስት ፐርሰንቱ ኤቫኩዌሽን እየጠየቀ ባለበት ሁኔታ የምግብ ችግር አለባችሁ ወይ፣ የህክምና ችግር አለባችሁ ወይ ተብሎ ጥያቄ መቅረቡ በራሱ አግባብ አይደለም። ይሄን ነው መልእክት ሆኖ እንዲተላለፍልኝ የምፈልገው። በቻይና ውሃን ከተማ የሚገኙ የኢትዮጵያ ተማሪዎች ህብረት ሊቀመንበር ዛህራ አብዱል ሀዲ በጣም አመሰግናለሁ ዛህራ። እንግዲህ እግዚአብሔር ከእናንተ ጋር ይሆን። uh, miss, uh, miss, uh miss. thank you